ሰላም ለእናንተ ይሁን ጋቢና ቪኤኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የተለያዩ ኢሴዎችን ትጥፋለ የተለያዩ አፕሊኬሽኖች አሉ የሚሞሉ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱም ነው ይጠበቅባቸዋል ማለት ነው የሰማችሁት ናትናኤል ታምሩ ነው። እሱና ሌላ አንድ ወጣት ዩናይትድ ስቴትስ ውስጥ የከፍተኛ ትምህርትን መከታተል ምን እንደሚመስል ያጋሩናል። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታም ስዩመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በርካታ ወጣቶች ዩናይትድ ስቴትስ ውስጥ የከፍተኛ ትምህርት ለማግኘት ጥረት ያደርጋሉ። በቂ መረጃና ቅድመ እውቀት ባለማግኘታቸው ታዲያ ለዚህ እድል እንዴት መብቃት እንዳለባቸው፣ ወደዚህ ሀገር ከመጡ በኋላ ምን ማድረግ እንዳለባቸው ባለማወቃቸው የሚቸገሩ ጥቂቶች አይደሉም። ለመሰል ጉዳዮች ማንቂያ የሆን ዘንድ ሁለት ወጣቶችን ጋብዣለሁ። በሳን ፍራንሲስኮ ሚኒርቫ ዩኒቨርሲቲ ተማሪ ሆነው ናትናኤል ታምሩና በጆርጅታውን ዩኒቨርሲቲ ተማሪ የነበረችው ሊዲያ እቁባሪ ልምዳቸውን ሊያጋሩን ፈቅደዋል። ናትናኤል አስቀድሞ እንደዚህ ያሉ የትምህርት እድሎችን ማግኘት የሚቻልባቸውን መንገዶች ይነግርናል። በቀዳሚነት የማነሳው የላንጉጅ ስኪል ነው። የስትሮንግ የሆነ ላንጉጅ ስኪል ያስፈልጋል። ከዛ ተጨማሪ ደግሞ ኤክስትራ ካሪኩላር አክቲቪቲስ የምንላቸው ወይም ከትምህርት ወይም ከአካዳሚክ ውጭ ያሉ የተለያዩ ፓርቲሲፔሽን የተለያዩ ቦታዎች ላይ ፓርቲሲፔት ማድረግ ይጠይቃል። ለምሳሌ ለመጥቀስ የተለያዩ ቀይ መስቀል ወይም የተለያዩ ቮለንቲሪንግ ወይም የበጎ ፈቃድ አገልግሎቶችን ማበርከት፣ የተለያዩ ውድድሮች ላይ መሳተፍ፣ እነዚህ እነዚህ ነገሮች በዩኒቨርሲቲዎች ወይም በአሜሪካ ባሉ ውስጥ ተቋሞች ውስጥ ተቀባይነት ወይም ተፈላጊነት አላቸው። ከዛ ውጭ ደግሞ ስትሮንግ የሆነ አካዳሚክ ባክግራውንድ ያስፈልጋል ማለት ነው። እነዚህ እነዚህን ካሟላ በኋላ የተለያዩ ኢሴዎችን ትጽፋለህ። የተለያዩ አፕሊኬሽኖች አሉ፣ የሚሞሉ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱን መሙላት ይጠበቅባቸዋል ማለት ነው። ግን ቀጥታ ሂዶ አፕላይ ከማድረግ እንደኛ አይነት ሪሰርቾችን መስራት እና ፕሮግራሞች ላይ መሳተፍ አሪፍ ነው ብዬ አስባለሁ። በዋናነት የሚጠቀሰው ፕሮግራም ቢኖር ስተዲ ኢን ዩ ኤስ ኤ የሚባል ፕሮግራም ነው። በኢትዮጵያ የአሜሪካ ኤምባሲ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እንደዚህ አይነት ፕሮግራሞች አሉት። ስለዚህ ተማሪዎች እነዚህ በአቅራቢያቸው ያሉ ፕሮግራሞችን በመሳተፍ ማግኘት በጣም አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ በሀገር ውስጥ በነበረሽበት ጊዜ የሕግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የሕግ ትምህርት ቤቶች መካከል አንዱ በሆነው ጆርጅ ታውን ዩኒቨርሲቲ ውስጥ እድል ለማግኘት እንዴት ቻለሽ? ሌሎችስ ተመሳሳይ እድል ለማግኘት ምን ማድረግ አለባቸው የሚለውን አጥር አድርገሽ ሻገሪ። የጨረስኩት ኢትዮጵያ ያለው ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብኝ መጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ ጀመርኩኝ። ከዛ በኋላ አንድ ባለሙያ ያገኘው። የሚገርመው ነገር ከዛ በፊት የተወሰኑ ሁለት ወይም ሶስት ሰዎች ብቻ ነበሩ ይሄንን ፊልድ ያጠኑት። ስለዚህ እነሱን ማናገር ጀመርኩኝ። በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ። በዛ ሂደት መጣው ኢትዮጵያ ውስጥ ይሄ ትምህርት አይሰጥም። ግሎባል ሄልዝ ሎ የሚባል ትምህርት ወይም በኢንተርናሽናል ኮንቴንት ያለው ትምህርት የለም ሄልዝ ሎ ላይ። ስለዚህ ሌላ ሀገር መምጣት ነበረብኝ። ጆርጅታውን ዩኒቨርሲቲ ደግሞ ለዚህ ሙሉ ያዘጋጀው የራሱ የሆነ ፕሮግራም ነበረ። ሙሉ የሆነ ስኮላርሽፕ የማግኘት እድልም ነበረ። በዛ ሂደት ነው የመጣው። በጣም አመሰግናለሁ ሊዲያ። እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው። የትምህርት አሰጣጡም ከሞላ ጎደል ልዩነቶች አሉት። ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት መሆን አለበት በሚለው ላይ የተወሰነ ሀሳባችሁን አጋሩን ናትናኤል ወደ አንተ ልመለስ ሶስት ነገሮችን ይጠብቃሉ ብዬ አስባለሁ ከኔ ተሞክሮ የመጀመሪያው አካዳሚክ ነው አካዳሚክ ማለት ተማሪዎች በትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው እዚህ በጣም ብዙ ዲስትራክሽኖች ይጠብቃቸዋል ስለዚህ ፎከስድ ነው ትምህርታቸው ላይ ያተኩረው አካዳሚካሊ ሰክሰስፉል መሆን ይጠበቅባቸዋል ከዚህ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሽፖች፣ ኦፖርቹኒቲዎች፣ ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አደረጋቸዋለሁ። ለዚህ ደግሞ ትልቁ ነገር ኔትወርኪንግ ነው። ሰዎች ጋር መገናኘት፣ ኢንተራክት ማድረግ፣ ታይም ማኔጅ አድርጎ ኤክስፒሪያንሶችን መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው ሶሻል ላይፍ ላይ ከተማሪዎች ጋር ስበስ የሚኖራቸው ግንኙነት ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትም ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲዮ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል ስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊ እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው። አመሰግናለሁ፣ ናትናኤል። ሊዲያ ወደ አንቺ ልመለስና ቀደም ብለን እንደጠቀስ ነው የባህል ልዩነቱ አለ፣ የትምህርቱ አሰጣጥ ልዩነትም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድን ናቸው? ወደዚህ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ የባህል ልዩነቱ እዚህ አካባቢ፣ ዲሴ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል ብዙ ኢትዮጵያውያን ስላሉ እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ። ነገር ግን በተወሰነ ደረጃ አይቀርልንም እና የባህል ልዩነት እንደሚኖር ከምናወራበት ካወራራችን ጀምሮ ክላስ ሩምን በምንሄድበት ጊዜ ኢንተረስ የምናደርግበት መንገድ የእኛና የሌሎች ዜጎች በጣም የሚለያይ እንደሆነ እና ያንን ስንመለከት ደግሞ እንዴት አንድ ልናደርገዋለን የሚለውን ነገር ቀድመው ሰዎች ቢዘጋጅበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መጥቶ በሚማርበት ጊዜ ኖቲስ የሚያደርገው ሌሎች ሰዎች ከዛ የባሱ እንደሆኑ ነው እና በጣም ብዙ ዲስከሽን አለ፣ በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም። ኢትዮጵያ እንደምናውቀው እና እንደኖር ነበር። እሱ የባህል ልዩነት አለ። በተጨማሪም ብዙ ሰዎች ላይ ራሴን ላይ ያየሁት ነገር ከሰዎች ጋር ሳወራ እነሱም እንደሚጋሩ ያወቅኩት ሌላው ነገር አንዳንድ ጊዜ ላይ አካባቢ የሚፈጥርብን ስሜት የሚፈጥረው ሂሚሊት ያለ ወይም እዚህ ጋር ቢሎንግ አድርጋለሁ የሚለውን ጥያቄ ይፈጥራል። ነገር ግን እሱን ማለፍ ያስፈልጋል። አዎ ቢሎንግ ስለምናደርግን የመጣነው ስለምና ስላገኘነው እና ስለሚገባንም ነው እዚህ ጋር የደረስነው ብሎ የማሰቡን ሜንታሊቲ ሰዎች ይዘው መምጣት ይኖርባቸዋል። የትምህርት አሰጣጡ በጣም ኢንቴንሲቭ ነው። እኔ ያገኘሁት እንደዚያ ሆኖ ነው። በጣም ዝርዝር ነው። ነገር ግን በሚገባ መልኩ የሚሰጥ ትምህርት ነው። ጥልቀት አለው። ነገር ግን በዛው ልክ ደግሞ በቂ ሪሶርሶች አሉ። ከሰው ጀምሮ መጽሀፍትን በተለያየ ፎርማት ሁልጊዜም አሉ። እንደዚሁም ፕራክቲካል የሆነ ለርኒንግም አለ። ቅድም ናትናኤል እንዳለው ኢንተርንሽፕ ሊሆን ይችላል ፕራክቲካም ኮርሶች ሊሆኑ ይችላሉ። ከውጭ ካለው ነገር ጋር ኢንተራክት እንድናደርግ ብዙ መንገድ ሰርተታሉ። ያ ደግሞ ዛሬ ላይ ያለውን ብቻ ሳይሆን ከዛ በኋላ ያለውንም ሽት በማድረግ ይረዳል። ኔትወርክ ከሰዎች ጋር ከኦርጋናይዜሽኖች ጋር ኔትወርክ ማድረግ የሚቻልባቸው መንገዶች አሉ። ይሄም ቅድም እንዳልኩ ለወደፊት ላለ የስራ ድሎች የሚያመቻቸውናል። ስለዚህ ሰዎችን የማወቅ ቀጣሪዎችን የማወቅ እና እኛ ስፔሲፊክ በሆነ ልንሰራበት በምንፈልገው ኤሪያ ላይ ምን እንዳለና ማን እንዳለ ለማወቅ በሮቹን ይከፍታሉ። ስለዚህ የትምህርት አሰጣጥና የባህል ልዩነቱ በዚህ መልኩ ነው። እየሰሩ መማር ግድ የሚሆንበትም ሁኔታ ሊኖር ይችላል። ፋይናንሽያሊ የትምህርቱ ወጪ ወይም ቱዊሽኑ ወይም የኑሮ ወጪም እንዲሁም ተያዥ ሆኑ ወጪዎች ይኖራሉ። የኢንሹራንስ፣ የመጽሐፍ፣ የመሳሰሉ። ስለዚህ እነዚህንም ቀድሞ ማሰብና መዘጋጀት ያስፈልጋል። በብድር መልኩ ነው የሚሄደው? በስኮላርሽፕ ነው? የስኮላርሽፕ የምን ያህል ያሉን ይሸፍንልኛል? ሌላውን እንዴት አድርገዋለሁ? የሰራው ብማር ምን አይነት ስራ ነው የሚሰራው? የሚለውንም እና ያ ደግሞ ትምህርቴን እንዴት አድርጎ ተጽዕኖ ሊያሳድርበት ይችላል የሚለውንም ቀድሞ ማሰብ ጥሩ ይሆናል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ቀጣዩ መሰናዶ ደግሞ ከጤናችን ጋር ይያዛል። ዓለም አቀፉ የኩላሊት ጤና ቀን የፊታችን ሐሙስ በአውሮፓውያኑ የቀን አቆጣጠር መጋቢት ዘጠኝ በመላ ዓለም ይከበራል ተብሎ ይጠበቃል። በኩላሊት ጤና ዙሪያ የተለያዩ ጥናቶችን ለመስራትና እንዲሁም ሰፊ የሆነ ግንዛቤ ለማስጨበጥ ኢትዮጵያ ውስጥ እየተንቀሳቀሱ ከሚገኙ ተቋሞች መካከል የኢትዮጵያ ኪኒኬር የተባለው ተቋም ይጠቀሳል። ስለ ተቋሙ ስራና ከኩላሊት ጤና ጋር የተያያዙ ጉዳዮችን ለመነጋገር ኤደን ገረመው የተቋሙን ዋና ስራ አስፈጻሚ ዶክተር እሴት ጌታቸው ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል። ቁጥር ጨምረዋል። ለኩላሊት ህመም መጨመር ምክንያቱ ምንድን ነው? የአኗኗር ለውጥ ነው ወይስ የተለየ ነገር አለ? መቶ በመቶ ይሄ ነው ይሄ ነው ለማለት ጥናቶች ያስፈልጋሉ። ያገር ደግሞ ብዙ አቅሙም ስለሌለ ብዙ እንደዚህ ሰፋ ያለ ጥናቶች አልተደረጉም። መንስኤዎቹ እራሳቸው ትንሽ ነው የሚታወቁት። የሆነ የሆኑ ቦታ ላይ ስፔሲፊክ ቦታ ላይ የተሰሩ ሪሰርቾች ናቸው እንጂ ይሄ ሰፋ ያለ ጥናት በደንብ ሰው ኮሚኒቲ ውስጥ የገባ ጥናት የተሰራ የለም። አንደኛውም ስራችን እሱ ነው፣ ይሄ ሪሰርች እንደዚህ እንዲስፋፋን ነው። አኗኗር ዘይቤ የመለወጥም እሱም ኢፌክት አለው ብለን እናስባለን። ብዙ ምን የምንበላው የምንጠጣው ነገሮች ስኳር ግስ ይሁን በጣም ተጠምሯል እነሱን ፕሮፐርሊ ለመቆጣጠር፣ እነዚህ እነዚህ ነገሮች ነው። ሌሎችም የተለያዩ ነገሮች አሉ፣ እንዳልኩሽ ጥናት ይፈልጋል። አሁን ምርመራም ስለበዛ ሊሆን ይችላል። አሁን ምርመራው የትን ቦታ ያክሰስብል ነው ለዛም ሊሆን ይችላል። እንግዲህ ሰውን በደንብ እየታወቀ ያለው ግን የሆነ ሪዝንም ኖሮት ይሆናል የሚጨምረው። ይሄ የዓለም አቀፍ ችግር ነው፣ ግን እንዳልኩሽ ጥናት ይፈልጋል ይሄ ነገር። ቅድም ስትናገሪ እንዳልሹ በትምህርት ቤት ያሉ ወጣቶች ላይ ትምህርት ለመስጠት ወይም ደግሞ ግንዛቤ ለመጨመር እየሰራችሁ ነው። ከወጣቶቹ የምታገኙት ምላሽ ምን ይመስላል? ሱናት ነው። አሁን ቅድም ሜንሽን ያረኩልሽ እነዚህ ስፔሻሊስቶች አልኩሽ፣ ሄልዝ ኤዱኬሽን ፕሮሞሽን የሚባል ትምህርት አለና እነሱ ስፔሲፊክሊ የሚሰሩት ይሄንን የምናስተምረውን ነገር ቢሄቨራል ቼንጅ የሚባል ትምህርት ባህሪ ለውጥ ነው የሚማሩት። እና እንዴት አድርገው የኛ የምናስተምረውን ነገር ሰው ከኛ እንዴት እንደሚቀበለው አንደኛ፣ ቀብሎት እንዴት አድርጎ ወደ ስራ ላይ እንደሚያውለው ነው። አብረን እየሰራን ያለ ነው። እነሱ ይሄ በደንብ የተማሩበት ነገር ስለሆነ እነሱንም ጨምረን ነው እንደ ፓርትነር ይዘን እየሰራን ያለ ነው። ከእነሱም ጋር ነው ይህንን ለውጥ ለማምጣት። ሰዎች ራሳቸውን ከኩላሊት ሕመም ለመጠበቅ ምን አይነት ጥንቃቄዎችን መውሰድ ይችላሉ? ዋናው ለኩላሊት ሕመም ተጋላጭ ነኝ ተጋላጭ አይደለሁም ብለው አንድ ሰው ራሱ መገምገም አለ። ተጋላጭ የሚያደርገው ምንድነው? አንደኛ ስኳር ካለበት፣ ግፊ በዘር የሚተላለፉ ነገሮች ስላሉ በኩላሊት ሕመም ጋር የሚያመጣው ይሄ ነገር እኔ ጋር አለ ወይ በቤተሰብ የኩላሊት ህመም አለ ወይ የሚለውን ሂስትሪ በራሱ በደንብ ስለ ራሱ በደንብ ማወቅ አለበታል። ከዛ ይሄንን ካወቀ በኋላ ምርመራ ማድረግ ነው። በየአመቱ አትሊስት በጤነኛ ከሆነ በአመት በሁለቱ ዓመት ሁሌ ምርመራ መደረግ አለባት። ግፊቱን፣ ስኳር እና የኩላሊት ምርመራ ማድረግ አለባት። በተለይ እነዚህ አሁን ተጋላጭ ናቸው ያልኩሽ ህብረተሰቡ። ሌላ ደግሞ የአመጋገብ ነገር ነው። አሁን አመጋገባችንን ታየ ቅባት የበዛበት፣ ጣፋጭ የበዛበት፣ ጨው የበዛበት የታሸጉ ነገሮችን በጣም እናበዛለን። ሁሉም በቃ ይሄ ነገር ነው፣ እና እነዚህን ነገሮች ማስተካከል አለበት። ጨው በቃ አንደኛው መንስኤ ነው። ግፊት ብዙ ነገሮችን ስለሚያዛባ፣ ጨው መመጠን፣ ቅባት ማስተካከል። ቅባት ስንል ምናምን ብቻ ሳይሆን ዘይት የምንጠቀመውን ዘይት መጠን እራሱ በጣም መቀነስ አለብን። አበላለን፣ ስፖርት መስራት አለብን። የሰውነት እንቅስቃሴ ግዴታ ያስፈልጋል። አሁን ሰው ውስጥ ወይ የሰውነት እንቅስቃሴ አይሰራ ቤት ያጸዳለው አሁን ከትልልቅ ሰዎቹ ራሱ ምንሰባው ቤት እናጸዳለን፣ ለምን ስፖርት እንሰራለን ይሉሻል። እሱ ስፖርት አይደለው ይብለ ይከራከሩሻል። እሱ አይደለም። በስነስርዓቱ የሰውነት እንቅስቃሴ ያስፈልጋል። ጭንቀት እዚህ ዓለም ላይ የኖሩ ጭንቀት መቀነስ ማለት ይከብዳል፣ ግን በተቻለ መጣን ጭንቀትን መቀነስ መቻል። ከዛ ደግሞ እነዚህ የተለያዩ ሶሶች ነገሮች ያሉበት ሰው ካለ እነሱ እነሱ ማስተካከል እዚህ ቢደረግ ከኩላሊት መማን ሰው ራሱን መጠበቅ ይችላል። ስኳርና ግፊት ያለበት ደግሞ ስኳርና ግፊቱን በስነስርዓቱ መቆጣጠር። ስኳርና ግፊት ስላለ ኩላሊት ሴል ያደርጋል ማለት አይደለም፣ ግን እነዚህ ሁለቱ በስነስርዓት ካልተቆጣጠረ አንድ ሰው ኩላሊቱ የሚል ቶሎ ነው የሚደክመው። ውሃ በጣም ለብዙ ነገር የሚጠቅም ነገር ነው። ከሰውነታችን ያለውትን ቆሻሻዎች የሚያስወግድልን ብዙ ነገሮቻችንን ንጥረ ነገሮች ብዙ ነገሮችን ደም ራሱ በሰንሳት እንዲዘዋወር ምን የሚያረጋው ሰውነታችን ውስጥ ምንወስደ አንድ ሰው በአማካኝ ከሁለት እስከ ሶስት ሊትር መጠጣት አለበት ይባላል። በቃ ኩላሊት በሚያድናል ይላል ሰው ግን ውሃ የሚሰራው እንዳልኩሽ ለጤንነት ለመጠበቅ ይረዳል። የሚሰራው ጠጠር ነው። የኩላሊት ጠጠር ያለበት ሰው ውሃ በደንብ ከጠጣ ኩላሊት ጠጠሩ ሊጠፋ ይችላል። እንደ ኩላሊት ጠጠሩ አይነት ነው። እሱ ግን ብዙ ጊዜ ሰው ይሳሳታል። ዝም ብዬ ውሃ ብጠጣ ሌላ ነገር ሳላደርግ ኩላሊት ይደላ ሊሆን ይችላል ወይ ደና ሊሆን ይችላል። እሱ አመጋገብሽን ሰት ታስተካኪ ውሃ ብቻ ብጠጪ ምንም ጥቅም የለውም። ከሁሉም ነገር ጋር አብሮ የሚሄድ ነገር ነው ዋናው ፎከስ ማድረግ ያለብን መከላከሉ ላይ ነው። የኢትዮጵያ ኪድኒ ኬር ምንድን ነው እሱ በቀጣይ ትኩረታችሁ የምታደርጉበት ነገር? አንደኛው ይሄው አሁን የምንሰጠውን ትምህርቱን በደንብ ማስፋፋት ነው። ከንፋስ ስልክ ክፍለ ከተማ ጋር እና ከዘውዲቱ ጋር ፓርትነርሺፕ ፈጥረን አትሊስት ወራዊ የሆነ ትምህርት ለማስተማር ኮሚኒቲን እየተነጋገርን ነው። ሌላው ደግሞ ኩላሊት ጋር የተያያዘ የአመጋገብ ነገሮች ላይ ጥናቶች ለማድረግ እነሱን በጽሁፍ መልክ ወይ በሆነ ነገር መልክ ብቻ ቪዲዮም ለእሱን ለማቅረብ አንድ ሌላ ፕላን አለን። ሌላ ደግሞ በደሴ ሆስፒታል ላይ ዳያሊሲስ ሴንተር በጣም ብዙ ሰው ከዛ የሚመጣ ለህመምተኛ እና እዛ ላይ ዳያሊሲስ ሴንተር ኦሬዲ ማሽን አለን ብለዋል። እነሱ አደራጅተን ልሴንተ እንዲከፈት ደሴ ለማድረግ እየሞከርን ነው። እነዚህ ናቸው ያሉን ፕላኖች ለጊዜው። እሺ፣ ዶክተር እሴተ ከአሜሪካ ድምጽ ጋር ለነበረች ቆይታ እጅግ አብዝቼ አመሰግናለሁ። እኔም በጣም አመሰግናለች። ልካበዛችሁ ኤደን እና እንግዲህ ዋን ዶክተር እሴትን በእጅጉ አመሰግናለሁ። ወደ ቴክኖሎጂው ዓለም ስናቀና ደግሞ የጂፒኤስ የአቅጣጫ ጠቋሚ ስርዓት ማለት ነው። የካርታ ስፍራ ቅንጅቶች በምድር ላይ ትክክለኛውን ቦታ ለመለየት በመላው ዓለም ሲያገለግሉ ቆይተዋል። ነገር ግን ሰዎች እለት በለት ይጠቀሟቸው ዘንድ አዳጋሽ ናቸው። አንድ የብሪታንያ ኩባንያ ታዲያ ተጠቃሚዎች ሶስት ተራ ቃላትን ብቻ በመጠቀም አሁን የሚገኙበትን የካርታ ስፍራ ማጋራት የሚያስችላቸውን መተግበሪያ ሰርተዋል። የጂኒ አዳሎትን ዘገባ ግርማ ደገፋ ያሰማናል። የሰው ሰራሽ ልህቀት መጻፊያው ቻት ጂፒቲ ልክ እንደ ሰው ልጅ ሲጽፍ ማየት ያስደነቀውን ያህል አሳሳቢም ሆኗል። አስፈላጊ ሆኖ ሲገኝ በሰውና በሰው ሰራሽ ልህቀት የተጻፈን ጽሑፍ መለየት ይቻል ይሆን? ለምሳሌ ተማሪዎች ጽሑፋቸውን ሲያቀርቡ መቼም የምንጭ ሰነድ የምንለው ነገር የለም አይደል? ወይም እንድንጠራጠርና ይሄ ከዚህ የተወሰደ ይመስላል የምንልበት ማስረጃ የለንም። አኒ ቼቺቴሊ በአንድ መቶ አርባ ሀገሮች ውስጥ ያሉ የትምህርት ባለሙያዎች የሚጠቀሙበትን የትምህርት ጥራትና ወጥነት አገልግሎት ለሚሰጥ ተርኔት ኤን የተሰኘ ድርጅት በምርት ክፍል ዋና ኃላፊነት ይሰራሉ። የተርኔት ጸረ ማጭበርበር ሶፍትዌር የተማሪዎችን የጽሁፍ ወረቀት እውነተኝነት ወይም ወጥነት ኢንተርኔትን በማሰስ እስካን በማድረግ ተመሳሳይ ይኖረው እንደሁ ያጣራል። ነገር ግን ሰው ሰራሽ ልህቀት በሚጽፍ ጊዜ እያንዳንዷን መስመር አዲስና ልዩ አድርጎ በመሆኑ የተጭበረበረውን ለመለየት አስቸጋሪ አድርጎታል። ይሁን እንጂ ደግሞ የሰው ሰራሽ ልህቀትን ጽሁፍ የተለየ የሚያደርገው አንድ ነገር አለ። በጣም አማካይ የሚባል አይነት አጻጻፍ ነው ያላቸው። ሰው ሁሉ ግን የየራሱ ፈሊጥ አያጣም። ሁላችንም በአንዳች መንገድ ከአማካዩ ወጣ እንላለን። ስለዚህ ጠቅላላ ሰነዱ ወይም ሙሉ አንቀጽ እንዲህ ባለ የማይታመን አይነት አማካይ ደረጃ ይዞ ከተገኘ ይህንኑ የሚለይ ማጣሪያ ለመሥራት ችለናል። የተርኒትን ቻት ጂፒቲን መለያው በዚህ ዓመት ውስጥ አልቆ ለአገልግሎት ይውላል። እሽቅድም ድም ግን ይቀጥላል። ቻት ጂፒቲም ራሱ ከስህተቱ እየተማረና እየተሻሻለ ይመጣልና ሌሎች ኩባንያዎችም የየራሳቸውን የሰው ሰራሽ ልዕቀት መጻፊያ ዘዴ ያወጣሉና ጉግልና ባይዱ ድሮ ገና ይዘው መውጣታቸውን አሳውቀዋል። እያንዳንዱ ትልልቅ የቋንቋ ሞዴል ትንሽ ለየት የሚል ስታቲስቲካዊ መልክና የአጻጻፊት ባህል ይኖረዋል። እነዚህ በቁጥር እየጨመሩ ሲመጡ ለእኛ ፈተና ይሆናል። የቻት ጂፒቲ ባለቤት የሆነው የኦፕን ኤአይ ኩባንያ የራሱን ይዘት ጭምር በእርግጠኝነት መለየት የሚችልበትን መንገድ እየፈለገ ነው። እስከዚያው ድረስ ግን ሰው ሰራሽ ልህቀት የበላይ ሆኖ ይቀጥላል። ግርማ ደገፋን እናመሰግናለን። ቀደም ብሎ የቀረበው ቻት ጂፒቲን በመጠቀም የሚደረጉ ኩረጃዎችን ለማስቀራት እየተተገበሩ የሚገኙ መርሃ ግብሮችን የተመለከተ ዘገባ ነው። ከሰሞኑ ደግሞ ጦርነት በዩክሬን ምድር ያደረሰውን ጉዳት የሚያሳይ የኪነ ጥበብ አውደርእይ በዩናይትድ ስቴትስ ተደርጓል። የካሪና ባፋርደዚያንን ዘገባ ቁንጅታ እየታሰማናለች። የሩሲያ ኃይሎች ቡሻ፣ ኢርፒን፣ ሃርኪቭ እና ሌሎችም ብዙ ብዙ ከተሞች ላይ ያደረሱት ውድመት በዚህ ጦርነቱ በቅርበት ሲታይ ዎር አፕ ክሎዝ በተሰኘው አውደርእይ በዋናነት ይታያል። አውደ ርዕዩ ልክ ስፍራው ላይ በአካል እንደተገኙ ሁሉ በሚያስመስለው ቨርቹዋል ሪያሊቲ በሚባለው ቴክኖሎጂ የተዘጋጀ ነው። አውደ ርዕዩን ያዘጋጀው የኮሚኒዝም ሰለባዎች መታሰቢያ ፋውንዴሽን የሚባል ዋሽንግተን ውስጥ የሚገኝ ተቋም ነው። እናም በዚህ የአንድ ቀን አውደ ርዕይ ጎብኚዎች ቨርቹዋል ሪያሊቲ ወይም ትሪዲ ቴክኖሎጂ በሚባለው አማካይነት የጦርነትን አስከፊነት በተጨባጭ አይተውታል። አሌክሴይ ሲቫክ አዘጋጁ ናቸው፣ እንዲህ ይላሉ። አብዛኞቹ መሪዎች ወደ ዩክሬን ሲሄዱ መጀመሪያ ወደ ቡቻ ወይም ወደ ኤርፒን ተጉዘው የደረሰውን ነገር ያያሉ። እኛ ሰውን ሁሉ ወደዚያ ለመውሰድ አንችልም። ስለዚህ ሁኔታውን እየቀረጽን ወደ ዩናይት ስቴትስ፣ ወደ ተለያዩ አውሮፓ ሀገሮችና ወደ የሀገሩ እየወሰድን ለህዝብ እናሳያለን። ሌላኛው የኤግዚቢሽኑ አዘጋጅ ማይኮላ አምልቼንኮ ደግሞ በሙያው ጋዜጠኛ ነው። ሩሲያውያኑ የሚደበድቡት እነርሱ እንደሚሉት የጦር ሰፈሮችን ብቻ ሳይሆን ሰላማዊ ሰዎችን እየገድሉ መሆናቸውን ለማሳየት ነው የምንፈልገው። ትምህርት ቤቶችን፣ ሆስፒታሎችን፣ ቤተ መዘክሮችን እና መኖሪያ ቤቶችን እያወደሙ ነው። ባለፈው ሳምንት ረቡዕ ለአንድ ቀን ብቻ የቀረበው ይህ አውደ ርዕይ ብዙ ተመልካች ስቧል። አንዷ ኢናሊ አፒኒስ ናቸው። እንዲህ ሲሉ አስተያየታቸውን ሰጥተዋል። በጣም ይዘገንናል። በቴሌቪዥን የምናየው በጣም ጥቂቱን ነው። እዚህ ላይ ግን ያደረሱትን ውድመት እንዳለ ሁሉንም፣ ጠቅላላውን እያየ ነው ነው። አውደ ርዕዩን ለታዳሚው ያስተዋወቁት ካትሪና ስማግሊ ዩናይትድ ስቴትስ የሚገኘው የዩክሬን ኤምባሲ ባልደረባ ናቸው። እናቴ ዩክሬን አትበገርም፣ የትም ሸሽተን አንሄድም፣ ፈጽሞ እጃችንን አንሰጥም። ጠንካራነታችንንና ቆራጥነታችን ደግሞ ፈጽሞ እንዳትጠራጠሪ ስትለኝ ዩክሬን እንደማትንበረከክ አወቅኩ። ምክንያቱም የሰባ ዓመት አረጋዊት እንዲህ አይነት ቆራጥነት ካላት ይች ሀገር አትሸነፍም። የዩክሬኑን ጦርነት አስከፊ ገጽታ የሚያሳየው ይህ አውደ ርዕይ ከዋሽንግተን በኋላ ወደ ፓሪስ፣ በርሊን፣ ዎርሶ እና ሌሎች ከተሞች ተጉዘዋል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ ኬኔዲ የዛሬ አጫጭር ስፖርት ዜናዎችን ያቀርብልናል። በቶኪዮ ማራቶን ኢትዮጵያውያን አትሌቶች ድል ስለማድረጋቸው፣ የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የሊዮኔል ሜሲንን አዲሱን ሽልማት የተመለከተ ዘገባ ይኖረዋል። እሱን ሰምተን እንመለስ። ትናንት እሁድ የካቲት 26 በተካሄደው የቶኪዮ ማራቶን በወንዶች ምድብ እርስ በርስ ብርቱ ፉክክር ያደረጉት ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን ሁለት ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት ደሶ ገልሚሳ አንደኛ ሲወጣ በማይክሮ ሰከንዶች ብቻ ተቀድሞ በእኩል ሁለት ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት መሐመድ ኢሳ ሁለተኛ ወጥቷል። ከሁለቱ አትሌቶች በሶስት ሰከንድ ብቻ ዘግይቶ የገባው ሌላኛው ኢትዮጵያዊ አትሌት ጸጋዬ ጌታቸው ደግሞ የሶስተኝነቱን ደረጃ ይዞ አጠናቋል። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው በዚህ ውድድር በሴቶች ምድብ ደግሞ ኢትዮጵያውያኑ አትሌቶች ጸሐይ ገመቹ፣ እሸቴ በከሬና ወርቅነሽ ኢዴሳ በቅደም ተከተል ከሁለተኛ እስከ አራተኛ ያለውን ደረጃ ይዘው ሲያጠናቅቁ ውድድሩን አንደኛ በመውጣት ያሸነፈችው ኬንያዊቷ ሮዝመሪ ዋንጂሩ መሆኗን የዓለም አትሌቲክስ መረጃ ያመለክታል። አጓጊ ሆኖ በቀጠለው የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ አሳፋሪ ሽንፈት ተከናንበዋል። በድራማዊ ክስተቶች በታጀቡት ያለፉት ሁለት ቀናት የሊጉ ግጥሚያዎች ከቅርብ ሳምንታት ወዲህ ወደ አቋሙ በመመለስ ተከታታይ ድል ማስመዝገብ የጀመረው ሊቨርፑል ትናንት በአንፊልድ ማንቸስተር ዩናይትድን አስተናግዶ ሰባት ለዜሮ በሆነ ሰፊ ልዩነት አሸንፏል። በሜዳው ላይ ፍጹም የበላይነት የነበረው ሊቨርፑል ኢላማቸውን ከጠበቁ ስምንት ሙከራዎች ከአንዱ በስተቀር ሰባቱን ወደ ግብ መቀየር ችሏል። በኤሪክ ቴንሃግ መሪነት ዳሴ ላይ የሚገኘው ዩናይትድ የካራባዎ ዋንጫን በማንሳት የታድሶውን ጉዞ ስኬታማነት ባሳየ በሳምንቱ የገጠመው አሳፋሪ ሽንፈት አነጋጋሪ ሆኗል። ዩናይትድ ከዚህ ቀደም እንደ አውሮፓውያኑ በ1931 በወልቨርሃምፕተን ወንደረርስ የ7 ለ0 ሽንፈት ከደረሰበት ከ92 ዓመታት በኋላ ነው ተመሳሳይ ሽንፈት በአንፊልድ የተጎነጨው። ውጤቱን ተከትሎ ሊቨርፑል ለቀጣዩ የሻምፒዮንስ ሊግ ቦታ የሚያደርገውን ግስጋሴ በማጠናከር በ42 ነጥብ አምስተኛ ደረጃ ላይ ሲ ቀመጥ ዩናይትድ በ49 ነጥብ ባለበት ሶስተኛ ደረጃ ላይ ነው። የሊጉ መሪ አርሰናል ደግሞ በዘጠና ሰባተኛው ደቂቃ ላይ ኔልሰን ባስቆጠራት ግብ ሁለት ለዜሮ ከመምራት ተነስቶ ቦርማውዝን ሶስት ለሁለት አሸንፏል። የባከነ ተብሎ ከተጨመረው ስድስት ደቂቃ በኋላ በሰባተኛው ደቂቃ ላይ በተቆጠረችው ግብ የተገኘውን ድል ተከትሎ የኤምሬትስ ስታዲየም ታይቶ የማይታወቅ በተባለ የደስታ ስሜት ተውጦ ተስተውሏል። ውጤቱን ተከትሎ አርሰናል የመሪነቱን ነጥብ ወደ አምስት ከፍ አድርጎ ሊጉን በ 63 ነጥብ ሲመራ ኒውካስል ዩናይትድን ሁለት ለዜሮ የረታው ማንቸስተር ሲቲ በ58 ነጥብ ይከተላል። በሌሎች የሊጉ ጨዋታዎች በደካማ አቋም ላይ የሚገኘው ቼልሲ ሊድስ ዩናይትድን አንድ ለዜሮ ማሸነፍ ችሏል። ይህም ባለፉት አምስት ጨዋታዎች ሁለት ጊዜ ብቻ ባሸነፈው አሰልጣኝ ግራም ፖተር ላይ ያለውን ጫና በመጠኑም ቢሆን ያቀለለ ሆኗል። ቼልሲ በሊጉ አስረኛ ደረጃ ላይ ይገኛል። አራተኛ ደረጃ ላይ የሚገኘው ቶተናም ደግሞ በወልቭስ አንድ ለዜሮ ተሸንፏል። የካታሩ የዓለም ዋንጫ ኮከብ ተጫዋች ሊዮኔል ሜሲ የፊፋ የ2022 ምርጥ ተጫዋች ተብሎ ተሸልሟል። አርጀንቲናዊው ኮከብ የክለብ አጋሩን ኪሊያን ምባፔና የባላንዶር አሸናፊውን ካሪም ቤንዜማን በመብለጥ ነው የአመቱ ምርጥ ተጫዋችነት ክብርን የተቀዳጀው። የዛሬ ሳምንት በፓሪስ በተካሄደው የሽልማት ስነ ስርዓት ለሁለተኛ ጊዜ የፊፋ የአመቱ ምርጥ ተጫዋችነት ሽልማትን የወሰደው ሜሲ አስደናቂ አመት ነበር፣ ይህን ሽልማት ማግኘቴ ለእኔ ትልቅ ክብር ነው ያለ ሲሆን ለዚህ ክብር አብቅተው ኛል ያላቸውን የአርጀንቲና ብሔራዊ ቡድንና የፒኤስጂ የቡድን አጋሮቹን አመስግኗል። በካታሩ የዓለም ዋንጫ ሀገሩን በአምበልነት እየመራ ለዋንጫ ያበቃው ሊዮኔል ሜሲ በ2021/22 የውድድር ዘመን በ49 ጨዋታዎች 27 ግቦችን ማስቆጠር ችሏል። ስፔናዊቷ የባርሴሎና አማካይ አሌክሲያ ፑቴላስ ደግሞ የፊፋ የአመቱ ምርጥ ሴት ተጫዋች ተብላ ተሸልማለች። በምርጥ ወንድ ግብ ጠባቂ ዘርፍ አርጀንቲናዊው ኤሚሊያኖ ማርቲኔዝ አሸናፊ ሲሆን በሴቶች ደግሞ የ የእንግሊዝና የማንቸስተር ዩናይትድ ግብ ጠባቂዋ ማሪ ኤርፔስ አሸንፋለች። አርጀንቲናን የአለም ዋንጫ ሻምፒዮን ያደረገው ሊዮኔል ስካሎኒ የዓመቱ ምርጥ ወንድ አሰልጣኝ ተብሎ ተሸልሟል። ኮከብ ሴት አሰልጣኝ የሆነችው ደግሞ የእንግሊዝ ሴቶች ብሔራዊ ቡድን አሰልጣኟ ሳሪና ዊግማን ናት። የሀያ ሀያ ሁለት ምርጥ የእግር ኳስ ደጋፊዎች ሽልማትን የአለም ዋንጫ ሻምፒዮኑ የአርጀንቲና ብሔራዊ ቡድን ደጋፊዎች ወስደዋል። በመጨረሻም የሞሮኮና የፒኤስጂ ኮከቡ አሽራፍ ሐኪሚ የአስገድዶ መድፈር ክስ ቀረበበት። ሀገሩ ሞሮኮ አራተኛ ሆና ባጠናቀቀችበት የካታሩ የዓለም ዋንጫ ላይ ቁልፍ ሚና የነበረው የፓሪስ ሴን ዠርሜኑ ተከላካይ አሽራፍ ሐኪሚ የአስገድዶ መድፈር ክስ ቀርቦበት በፈረንሳይ የወንጀል ምርመራ እየተደረገበት መሆኑን አቃቤ ህጎች አረጋግጠዋል። የ24 ዓመቱ ሐኪሚ የእድሜ ኩያው በሆነች አንዲት ሴት ክስ ከቀረበበት በኋላ ነው። በክሱ ዙሪያ ምርመራ መጀመሩን አቃቤ ህግ አስታወቀው ውልደቱ በስፔን ማድሪድ የሆነው የሐኪሚ ጠበቃ በበኩሉ በተጫዋቹ ላይ የቀረበው የአስገድዶ መድፈር ውንጀላ ሀሰት ነው ሲል ገልጿል። በዓለም ዋንጫ አራተኛ ሆና በማጠናቀቅ የመጀመሪያዋ የአፍሪካ አገር የሆነችው የሞሮኮ ቡድን ቁልፍ ተጫዋች የነበረው ሐኪሚ ሰኞ ዕለት በፓሪስ በተካሄደው የፊፋ የአመቱ ምርጦች የሽልማት ስነ ስርዓት ላይ የአመቱ ምርጥ የዓለም ቡድን ውስጥ ተካቷል። ተጫዋቹ አሁን የጾታዊ ጥቃት ክስ የተመሰረተበት ቢሆንም በፈረንሳይ ህግ ክስ ተመሰረተ ማለት ጉዳዩ የግድ ወደ ፍርድ ቤት ይሄዳል ማለት አይደለም። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በነገ ዕለት በዚሁ ሰዓት እንገናኛለን። ሌሎች መሰናዶች እናሰማችኋለን። ለአሁኑ ግን መልካም ምሽት ይሁላችሁ።